ቻይና ሁለተኛው የዓለም ጦርነት ያከተመበትን ሰባኛ ዓመት ብዙም ማጀብ ሳታበዛ አስባው ነው ያለፈችው። በተቃራኒው ግን በመጪው መስከረም ወር የቻይና ሕዝብ የጃፓንን ወራሪ ጦር የተከላከለበትን የድል ቀን በታላቅ ወታደራዊ ሰልፍ ለማክበር ሽር ጉድ እያለች ነው። ፕሬዚደንት ሺ ጂንፒንግ የጃፓኑ ጠቅላይ ሚኒስትር ሺንዞዋቤን በሥርዓቱ ላይ እንዲገኙ መጋበዛቸው ተሰምቷል። ሆኖም ግን ወታደራዊ ሰልፎች በሚስተናገዱበት የድል በዓል ላይ ጠቅላይ ሚኒስትር አበይ መገኘት መቻላ ለመቻላቸው ግልጽ አይደለም። ዶቼቬላ ያነጋገራቸው በዩናይትድ ስቴትስ የሰብአዊ መብቶችና የጋዜጠኝነት ፕሮፌሰር የሆኑት የበርካታ መጽሐፍት ደራሲ ኢያን ቡሩማ ሁለተኛው ዓለም ጦርነትን በሚመለከት ጃፓኖች የተከፋፈለ አመለካከት ሲኖራቸው፣ ጀርመኖች ግን ከኒዮናዚዎች በቀር አንድ አቋም መያዛቸውን ይናገራሉ። እርግጥም ጃፓንና ጀርመን ሲወዳደሩ በወቅቱ ጃፓን ውስጥ ሂትለርን አከል መሪ ወይም የናዚ ፓርቲ አልነበረም እንደውም የጃፓን ዘውዳዊ አገዛዝ እስያ ውስጥ ከነበረው ከምዕራባውያን ኃይል ጋር ተዋግቷል። ቻይናና ደቡብ ምስራቅ እስያ ውስጥ ጃፓን የፈጸመችው የጭካኔ ድርጊት አሰቃቂ ቢሆንም ጀርመን ውስጥ እንደተካሄደው የዘር ማጥፋት ዘመቻ ግን አልነበረም። ከሁለተኛው የዓለም ጦርነት ማግስት በጎርጎሮሳዊ 1946 ዓ.ም አሜሪካኖች ወታደራዊ ኃይል መጠቀምን የሚያወግዘውን የጃፓንን ህገ መንግስት ጻፉላቸው። ጃፓናውያን የግራ ፖለቲከኞች ይህ ሀገሪቱ በጦር ወንጀል ለተጫወተችው ሚና ተገቢ ክፍያ ነው ብለው ያምናሉ። ይህ ህገ መንግስት እንዲሻሻል የሚሹት ብሔርተኞቹ ጃፓኖች በበኩላቸው የተፈጸመ የተለየ መጥፎ ነገር አልነበረም፣ ወይም በጦርነቱ የጃፓን የተለየ የሚባል ድርሻም የለም በማለት ይሟገታሉ። ለጃፓን በሁለተኛው የዓለም ጦርነት ወቅት የነበራትን ሚና ተቀብሎ ከጎረቤቶቿ ጋር ተስማምቶና ተማምኖ መኖሩ የከበዳት ይመስላል። ይህ ምን ያህል ለውጥ እንደሚያስገኝላት አሁን መገመት ባይቻልም ጠቅላይ ሚኒስትር አቤ ጦርነቱ ያከተመበትን ሰባኛ ዓመት ምክንያት አድርገው በወቅቱ ጃፓን ለፈጸመችው ጥፋት እንደተጸጸተች የሚገልጽ መግለጫ ለማውጣት ማሰባቸው እየተነገረ ነው። ባለፈው መጋቢት ወር ጃፓንን የጎበኙት መራሄተ መንግስት አንጌላ ሜርክልም የጀርመንን ያለፈ ታሪክ በማስታወስ ከልምዳቸው ለማካፈል ሳይሞክሩ አልቀሩም። በጦርነቱ ማግስት የተከፋፈለችው ጀርመን ከሁለት አስርት ዓመታት በፊት ተዋህዳ የደረሰችበትን ስኬት በራሳቸው ሀገርም ለማስመዝገብ ያቀዱት ጠቅላይ ሚኒስትር አቤ ሕገ መንግስቱ እንዲከለስም ሀሳብ አቅርበዋል። ይህን እቅዳቸውንም ቀደም ብሎ ባለፈው ሚያዝያ ወር ነው በዩናይትድ ስቴትስ ምክር ቤት ተገኝተው ባደረጉት ንግግር እንዲህ የጠቆሙት። ጃፓን ውስጥ ለደህንነታቸው መሰረት የሚሆን ህጋዊ አግባቦችን ለማስተካከል ጠንክረን እየሰራን ነው። በማንኛውም ደረጃ ለሚገኙ ቀውሶች ጃፓን ይበልጥ ተመጣጣኝ ምላሾችን ለመስጠት ትችላለች። እነዚህ የተጠናከሩ ህጋዊ መሰረቶች በዩናይትድ ስቴትስ ጦርና በጃፓን መከላከያ ኃይል መካከል ያለውን ትብብር የበለጠ አጠንክረው አንድነታቸውንም ተጨባጭ በማድረግ ለአካባቢው ሰላም አስተማማኝ እርምጃዎች ይሆናሉ። ይህ ማሻሻያ ለመጀመሪያ ጊዜ የሚደረግና ከጦርነቱ በፊት የነበረውን ታሪክ የሚያጸዳ ነው። በመጪው የበጋ ወራት ይህን ከግብ እናደርሳለን። እሳቸው ይህን ይበሉ እንጂ የምክር ቤታቸውን ሙሉ በሙሉ ይሁንታ አላገኙም። ከምንም በላይ የጃፓን ጦር ከሀገሩ ውጭም ለግዳጅ እንዲሰለፍ የሚፈቅደው ህግ ከፍተኛ ተቃውሞ ነው የገጠመው። በአንጻሩ የቻይናን ወታደራዊ ድንፋታ ለማስከን ይረዳል የሚሉ ወገኖች አቤ ተገቢውን እርምጃ በተገቢው ሰዓት መውሰዳቸውን ያደንቃሉ። የህገ መንግስት ባለሙያ የሆኑት ያሱኦ ሀሰበ ግን የጃፓን ደህንነት እርግጠኛ ስጋት ካለበትና ከተደፈረ መንግስት ሊወስድ የሚገባቸው እርምጃዎች ቢኖሩም፣ የጃፓን መንግስት አሜሪካን ጦሯን ባሰማራችበት ሁሉ ወታደሮቼን አሰልፌ ድጋፍ አገኛለሁ ብሎ አስቦ ከሆነ ከምኞት አይዘልም ነው ያሉት።